የአሜሪካ ድምፅ ራዲዮ ጣቢያ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 4 2017 ዓ ም ዝግጅታችን ጀመረ የኢትዮጵያ የውጭ ንግድ ድልና ተግዳሮቶቹ። አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለመጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች፣ የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ፣ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር፣ ማአት ፋክተሮች አሉ እና ዳይቨርሲፋይ ብናደርግ በጣም ብዙ ገበያዎች አሉ። የሰማችሁት የኢትዮጵያ ጥራጥሬና ቅባት እህል ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳዎ አብዲን ነው። በምሽት ዝግጅታችን ወደ እናንተ ይመለሳሉ። ሰላም ጤና ይስጥልን፣ ክቡራትና ክቡራን አድማጮች ይህ የእለተ እሁድ ጥር 4 2017 ዓ ም የመስታወት ዝግጅታችን ነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና አስማማ አየ ነውነን ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ቀደም ብለህ ደረጀ፣ በምሽቱ መግቢያችን ላይ ያነሳ ነውን የኢትዮጵያ የውጭ ንግድ ድልና ተግዳሮቶች የምንቃኝበት ዘገባ በምሽቱ ይኖረናል። ልክ ብለሃል አስማማው። እሱ ብቻ ሳይሆን የውጭ ምንዛሪ ለውጡ የግል የቴሌቪዥን ጣቢያዎችን እንዲዘጉ እያደረገ ነው መባሉና ከዚሁ የመገናኛ ብዙሃን ሰፈርም ሳንወጣ በተለይ በማህበራዊ ሚዲያ የሚሰራጩ ሀሰተኛ መረጃዎችን መጠንና የማህበራዊ ሚዲያውን ራሱ አጠቃቀም ፈታኝ አድርገውታል ስለተባሉ ጉዳዮች የምንዳስስበትም ዝግጅት በምሽቱ የምናቀርባቸው ናቸው። በየሁለት ሳምንት አንድ ወደ እናንተ የሚደርሰው የዛሬ ምሽት የመስተዋል ዝግጅቶቻችን ቀደም ብለን ያስተዋወቅ ናቸው። በርካታ ርዕሰ ጉዳዮችን የምንዳስስ ይሆናል። በዝግጅቶቻችን ደግሞ ዘና ከሚያደርጉ ሙዚቃ ምርጫዎቻችን ጋር ወደ እናንተ ይደርሳሉ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ለሁለት ቀናት የስራ ጉብኝት አዲስ አበባ የቆዩትና ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ በኢትዮጵያ የነበራቸውን ቆይታ አጠናቀው ዛሬ እሁድ ወደ ሀገራቸው ተመልሰዋል። የፕሬዚዳንቱን መመለስ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ የሁለትዮሽ ግንኙነታችንን ለማጠናከር ውጤታማ ውይይቶችን ካደረግን በኋላ ዛሬ ከሰዓት ፕሬዚዳንት ሐሰን ሼክ መሐሙድን ሸኝቻለሁ ሲሉ በፌስቡክ ገጻቸው ላይ አስፍረዋል። ትላንት ቅዳሜ ጥር ሶስት ቀን 2017 ዓ ም ማምሻውን ሁለቱ ሀገራት ባወጡት የጋራ መግለጫ መሪዎቹ በመዲናቸው ሙሉ የዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለትዮሽ ግንኙነታቸውን ወደ ነበረበት ለመመለስና ለማሻሻል መስማማታቸውን አስታውቀዋል። የጋራ መግለጫው አክሎም ለቀጠናው መረጋጋት በሁለቱ ሀገራት መካከል በጋራ እምነት በመተማመንና በመከባበር ላይ የተመሰረተ ጠንካራ ትብብርን እንደሚያስፈልግ መሪዎቹ አረጋግጠዋል ብሏል። የሶማሊያና የኢትዮጵያ ግንኙነት የሻከረው ኢትዮጵያ ከሶማሊያ ነፃ ሀገርነቷን ካወጀችው ሶማሌላንድ ጋራ አወዛጋቢ የባህር በር የመግባቢያ ሰነድ ስምምነት እንደ አውሮፓውያን አቆጣጠር ጥር አንድ ቀን 2024 ዓ ምት ከተፈራረመች በኋላ ነው። ይህ በእንዲህ እንዳለ የኤርትራ የግብጽና ሶማሊያ የውጭ ጉዳይ ሚኒስትሮች ካይሮ ላይ የጋራ ውይይት አካሂደዋል። ውይይቱ የሶስቱ ሀገራት መሪዎች ህዳር ወር ላይ አስመራ ላይ የሶስትዮሽ ጉባኤ ካደ። በኋላ የመጀመሪያው ነው። የግብጽ መንግስት ሚዲያ አልሀራም የሀገሪቱን የውጭ ጉዳይ ሚኒስትር ትርበዳር አብድላቲን ጠቅሶ በቀይ ባህር ውስጥ ምንም አይነት ወታደራዊ ወይም የባህር ኃይል አባል ያልሆነ ወይም የባህር ዳርቻው አካል ያልሆነ መንግስት ተቀባይነት የለውም ማለታቸውን ዘግቧል። ጠቅላይ ሚኒስትሩ ይህን ያሉት ከሶማሊያ ና ከኤርትራ አቻዎቻቸው አህመድ ሞአሊም ፊቃ ና ኦስማን ሳሌህ ጋራ በመሆን መግለጫ በሰጡበት ወቅት ነው። የሶስትዮሹ ውይይት በቀጣይ በሶማሊያ ዋና ከተማ ሞቃዲሾ ላይ እንደሚካሄድ ቀኑን ሳይጠቅሱ አስታውቀዋል። በሎስ አንጀለሱ የሰደድ እሳት የሟቾች ቁጥር 16 ደረሰ። በሎስ አንጀለስ አካባቢ የቀጠለው ሰደድ እሳት እስካሁን የ16 ሰዎችን ሕይወት ቀጥፏል። 13 ሰዎች የት እንደደረሱ አልታወቀም። እስካሁን 12ሺ የሚሆኑ መኖሪያ ቤቶቹም ወድመዋል። አንዳንድ መንደሮችን ወደ አመድነት የቀየረው ሰደድ እሳት በአሜሪካ ሁለተኛ ትልቅ ከተማ በሆነችው ሎስ አንጀለስ የፈጠረው ውድመት እጅግ አስደንጋጭ ሆኗል። የእሳት አደጋ ሰራተኞችም አሁንም እሳቱን ለመቆጣጠር ብርቱ ጥረት ማድረጋቸውን ቀጥለዋል። እሳቱን ያባባሰው ደረቅ ነፋስ ተመልሶ ሊመጣ ይችላል የሚል ስጋትም ተፈጥሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ አየር ጥቃትን ለመከላከል በተለያዩ አካላት የተገቡት ጦር መሳሪያ የማቅረብ ቃል ኪዳኖች በሁሉም ወገን እንዲከበሩ ጥሪ ያቀረቡ ዘሌንስኪ ባለፈው ሳምንት የሩሲያ ጦር በዩክሬን በመቶዎች የሚቆጠሩ ጥቃቶችን እንደፈጸመ እና ወደ ሰባት መቶ የሚጠጉ የአየር ላይ ቦምቦችና ከስድስት መቶ በላይ ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን አስታውቀዋል። ሩሲያ በአንድ ጀንበር ካስወነጨፈቻቸው ዘጠና አራት ሰው አልባ አውሮፕላኖች ውስጥ ውስጥ 60 ያህሉ መውደቃቸውን የዩክሬን አየር መከላከያ ኃይሉ ትላንት አስታውቋል። ዩክሬን የሩሲያ ሰው አልባ አውሮፕላኖችን አቅጣጫ ለማስቀየር በወሰደችው የኤሌክትሮኒክስ ጦርነት 34 ሰው አልባ አውሮፕላኖች መጥፋታቸውን ዩክሬን አስታውቃለች። ዜሌንስኪ በቴሌግራም የመልእክት መላላኪያ ላይ እንዳሰፈሩት በየሳምንቱ የሩሲያ ጦርነት የቀጠለው ሩሲያ ዩክሬንን ለማሸበር የአየር የበላይነቱን ስለተቆጣጠረች ብቻ ነው ብለዋል። የዩክሬን አጋሮች ሁሉ ቀደም ሲል የተደረጉ ስምምነቶችን እንዲያሟሉም ጠይቀዋል። በመጨረሻም የታዋቂው ፖለቲከኛ እና የምጣኔ ሀብት ባለሙያ አቶ ቡልቻ ደምቅሳ የቀብር ሥነ ሥርዓት ተፈጸመ። ባለፈው ሰኞ ታህሳስ 28 2017 ዓ ም ሕይወታቸው ያለፈው ታዋቂው ፖለቲከኛ ና የምጣኔ ሀብት ባለሙያው አቶ ቡልቻ ደምቅሳ ዛሬ የቀብር ሥነ ሥርዓታቸው ቤተሰቦቻቸው፣ ወዳጅ ጓደኞቻቸው ና ከፍተኛ የመንግስት ባለስልጣናት በተገኙበት በአዲስ አበባ በጴጥሮሶ በጳውሎስ መካነ መቃብር ተፈጽሟል። በሌላ ዜና ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉትና ከቀስተ ደመና ጀምሮ በተለያዩ የፖለቲካ ፓርቲዎች ውስጥ በመስራችነት ና በአባልነት ሲሳተፉ የቆዩት ዶክተር በፍቃዱ ደግፌ ጥር አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርአታቸውም ጥር ሁለት ቀን ሁለት ሺ አስራ ሰባት አመተ ምህረት ተፈጽሟል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ ዓለም አቀፍ ዜናዎች ተመልሰናል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 4 2017 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ደረጀ ዝግጅታችን እንደተለመደው በሙዚቃ ነው የምንጀምረው። የመጀመሪያው ሙዚቃችን ያቤላቀውን መሳይ የሚለው ብንጋብዝ ጥሩ፣ ሁላችንም በሙዚቃው ዘና ብለን መልሰን እንገናኛለን። ከመስታወት ጋር መልካም ቆይታ አድርጉ። አመሳ የተሰኘው ዜማ ሰምተን ተመልሰናል። ዘና እንዳላችሁበት ተስፋ እናድርጋለን። ደረጀ፣ አሁን ወደ መጀመሪያው የምሽቱ መሰናዷችን እለፍ። የመጀመሪያው መሰናዷችን የኢትዮጵያ የውጭ ንግድ እድልና ተግዳሮቶቹን የሚዳስስ ይሆናል። ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጽ ነጻ ድል አግዋ ተጠቃሚነት ስትከለከል የኢትዮጵያ የውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጽ ወይም የዜሮ ታሪፍ ተጠቃሚነት ፈቅዳለች። የኢትዮጵያ የውጭ ንግድ የዚህ ተጠቃሚ ነው። የአሜሪካ ድምፅ በዚህ ጉዳይ በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲን እና ከዊሊያም ፓተርሰን ኒው ጀርሲ ዩኒቨርሲቲ መምህርና ቻይና ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ ኤሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬን አነጋግሯል። ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ ሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም አገር ብትልክ አትራፊ አቶንም ይላሉ። በዚህ የሚስማሙት አቶ ኤዳውም ብዙ ስራ መስራት እንደሚጠበቅ ይናገራሉ። ደረጃ ሁለቱን ያነጋገርካቸው አንተነህ በዚህ ጉዳይ ላይ ያዘጋጀው ዘገባ እንደሚከተለው ይቀርባል። ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ አገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው። አገራት እንግዲህ ምንድን ነው በተለይ ትልልቅ አገራት ገዢ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ አገራት ሊስት ዴቨሎፕድ ካንትሪስ ከሚባሉ ሀገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆኖ በዛ አገር ገበያ ውስጥ መግባት እንዲችል ሀገራት የሚሰጡት ነው። ከዚህ በፊት ህንድም ይሄንኑ የሊስት ዴቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ሰው ቻይናን በተለያ ሶስት የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምር ምርቶች በተለይ እንደ ጥራጥሬ አይነት የቦሎቄ ምርቶች ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪፍ ከሚጣልባቸው ሀገሮች ታሪፍ ወደ ሌላቸው ሀገሮች ምርት በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ እና በዛ አይነት መሰረት ኢትዮጵያን ተጠቃሚ ምርቶ ነው የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው ከሶማሌ ውጭ የምትልኩት ኢትዮጵያ እና በቻይና መካከል ያለው የንግድ ሚዛን እኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ አሁን ለውጥ እያመጣ ነው ወይ ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ እስካሁን ያለው ሁኔታ ምን ይመስላል እንግዲህ ምንድን ነው ይሄ ለእኛ ብቻ የተከፈተ በር አይደለም። ውድድር ነው፣ የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ ተመሳሳይ የግብርና ምርቶችን። ኢቨን ዛ አካባቢ ያሉ አምራች ሀገሮች ማይናማር፣ አውስትራሊያ፣ ሲንጋፖር፣ ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ ሀገሮች የተከፈተ ነው። ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ። ምንድን ነው ኢትዮጵያ ማድረግ ያለባት እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድም ምርቶቻችንን በፍጥነት መጫን በተፈለገው ጊዜ እና ኮንትራት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት፣ ወደ ውጭ የምንልካቸው ምርቶችም እንደዚሁ ቫራይቲያቸውን እያበዛን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል። ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቀብናል ማለት ነው ማድረግ ነው። የቤት ስራ አለው። በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳኦ ይናገራሉ። ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ በአመት ወደ አንድ ነጥብ ሁለት ሚሊዮን ቶን ከአለም ላይ ይገዛሉ። ኢትዮጵያም ለረዥም ጊዜ ሰሊጥ አምራች ሀገር ነች፣ ለአለም ገበያ ታቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው። እና ያው ቻይና በመግዛት ትታወቃለች፣ ብዙ ህዝብ ስላለ። እንግዲህ የኤስያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ ታደርጉስ? የሚገጥማችሁ መሰናክሎች ምንድን ናቸው? አገራት ሀገራት ባይዘወይ ደረጃ የዚህ ዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አግዋ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉም ምርት አይደለም። በአግዋ ውስጥ የሚካተቱት ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ እንደዚህ የመሳሰሉ ነገሮች ናቸው። ሀገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያዩ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካን ሀገር ይሄዳል። የእኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል። ቱርክ ይሄዳል። ጥራጥሬ አይተ በብዛት ወደ የመን፣ ወደ ዩሮፕያን ማርኬት፣ ወደ ፓኪስታን፣ ኢንዲያ እንደ የአገሩ የምርቶቹ ፍላጎትም ይለያያል። ሶ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ኢንፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ስራዎች መሰራት መቻል አለባቸው እና ሁሉም ገበያ ላይ ብናሰፋ የገበያ መዳረሻችን ብነሳፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎችና ባዕድ ነገሮች ንጹህ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ኢንፍራስትራክቸር ዲቨሎፕመንታችን በተለየ የሎጂስቲክስ የወደብ አገልግሎት ማአት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢካዝ ኤክስፖርት ምንም የህልውና ጉዳይ ነው። ኢትዮጵያ እንደ ኤሮፓ አቆጣጠር ጥር አንድ ሁለት ሺ ሀያ ሁለት ጀምሮ ከአ አጎዋ ተጠቃሚነት ታግዳለች በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ህግ ያልተካተተችው ኢትዮጵያ ካለፈው አመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገልጻሉ የታሪፉ መነሳት

የቻይናው ነጻ ታሪፍም ሆነ የአሜሪካው አገዋ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ። በጠቅላላው የታሪፍ ጉዳይ ምንድን ነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዲሰር ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአጎዋ በኩል ለምሳሌ ወይንም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው ነው ምክንያቱም አዲድ ኦን ቫልዩ ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ። ግን ቆፍረህ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካ አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮች አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄን ያህል አይደለም። ገቢዮ ያለው ምንድን ነው? ፕሮሴስ ኮፊ ቢገባ አዲዶን ቫሊዩ ይኖረዋል። ፕሮሴስ ሌላ አግሪካልቸራል ፕሮዳክት ቢገባ አዲዶን ቫሊዩ ይኖረዋል። ይህንን ግን አገዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስ አግሪካልቸራል ፕሮዳክት ከሆነ የታሪፉ መነሳት በጣም ጠቃሚ ነው፣ በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንለስ የአግሪካልቸራል ፕሮዳክት ቻይና ማያድግ ከሆነ ይህን ህል የሚጠቅም ነገር የለው። ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ። አንተ ኮ ቡና አሁን ዋሽንግተን ዲሲ ኮ በየቦታ ስትሄድ ኮ ፕሮሴስ ቡና ኮ ነው። በየሱቁ ያለው የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው እና የአፍሪካ ሀገሮች እሱም ማድረግ አለባቸው። ኢትዮጵያም እሱም ማድረግ አለባት። ለገበያ የምታቀርበው ከሆነ ሮ ማቴሪያሉ ግን ያው ቫሊዩ ይኖረዋል። በወንት ሃ አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሰፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበቻ በአጭሩ ምንድን ነው የአፍሪካ ሀገሮች ሮ ማቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮዳክትም ሆነ ይሄን ያህል ዶላር፣ ዩሮ፣ ሪም የቻይና ከረንሲ ያገኙ አይችልም። ማኒ ፕሮስ ፕሮዳክት እሱ ላይ ነው ትርፋማ የሚሆነው። አቶ ኤዳው በፕሮፌሰር አሮን አስተያየት ይስማማሉ። ልክ ነው፣ በትክክል እንደዛ ነው። አሁን ለረዥም ዓመታት እንግዲህ ምርቶችን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው፣ ሰሊጥም ጥሬ ነው የሚላቀው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ እንደ ሊባኖስ ያሉ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭመራና የቴክኖሎጂ ሽፍት በማድረግ እሴት እየጨመሩ ነው ለዓለም ገበያ በውድ ዋጋ የሚሸጡት። ሙከራዎች አሉ። እዚህ ሀገር መንግስት ኢንቴግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ በጎጃም ውስጥ ቡሬ አለ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክ ነው። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የእኛ ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙም አያበረታቱም ጥሬውን እንድንልክላቸውን ሁልጊዜ የሚፈልጉት ግን ያንን ጥሰን አልፈን መንግስትን በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስዩዣል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስት አድርገን ወደ እሴት መጨመሩ ካልገባን በስተቀር ብዙ ለውጥ ይመጣል ብዬ አላስብም። ኢትዮጵያ የ ተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ ዓመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለት ነው። ምን ያህል ለውጥ እያሳየ ነው? አሁን እውነቱን ለመናገር ይሄ ነው አንዱ ትልቁ የአገራችንን ፍላጎት ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ አገሮች የሚፈለጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ፣ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ ምርት አይተ ከሆነ ኦቨር ዘ ላስት ቴን ዩርስ ቻይና ላይ ያለን የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ እየመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነበራዊ ሁኔታዎች ምርትና ምርታማነት ያለመጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉ እና ሳይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼይን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የሚመሳሰሉ ነገሮች አሉ እና ዞሮ ዞሮ የጋራ የሆነ ዩኖ በጣም መልቲሴክቶራል የሆነ የፖሊሲ የሚሆን የኢንቨስትመንት እቅድ ያስፈልገናል። በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከች ቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረ ገጹ ላይ አስፍረዋል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችን ነው የተከታተላችሁ ያላችሁት። ቀደም ሲል የኢትዮጵያ የውጭ ንግድ ዕድልና ተግዳሮቶችን የተመለከተው ቅንብራችን ነው አድምጠን የተመለስ ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የውጭ ምንዛሬ ለውጡ የግል ቴሌቪዥን ጣቢያዎች እንዲዘጉ እያደረገ ነው መባሉን ይመለከታል። የኢትዮጵያ መንግስት የምንዛሬ ለውጥ ማድረጉን ተከትሎ ለሳተላይት ስርጭት ኪራይ የሚከፍሉት ክፍያ በብር በእጥፍ መጨመሩን ተከትሎ ለመክፈል በመቸገራቸው ከሳተላይት መውረዳቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ የቴሌቪዥን ኃላፊዎች ተናግረዋል። ልክ ነው። የአሜሪካ ድምፅ ባገኘው መረጃ መሠረትም በሳተላይት ስርጭታቸውን ከሚያስተላልፉ የቴሌቪዥን ጣቢያዎች መካከል እስካሁን አስራ ሦስት የሚሆኑ ከሳተላይት ወርደዋል። አስማማው፣ በዚህ ዙሪያ የባለ ድርሻ አካላትን አነጋግረህ መረጃውን ያጠናከርከው አንተነህ። ወደዚያው ዝግጅትን ለፍ። ከአስር ዓመታት በላይ የዜና ዘገባና ወቅታዊ ጉዳዮችን በኦሮምኛ ቋንቋ ለተመልካች ሲያቀርብ የቆየው የኦሮሚያ ብሮድካስቲንግ ሰርቪስ ፕሮግራሞችን ከመስከረም 27 2017 ዓ ም ጀምሮ እያስተላለፈ አለመሆኑን የጣቢያው ስራ አስኪያጅ ቦሶና ደሬሳ ለአሜሪካ ድምፅ ተናግረዋል። ለዚህ ደግሞ ሳንዘጋጅበት የሆነ ነው ያሉት የመንግስት የውጭ ምንዛሬ የፖሊሲ ለውጥ ዋነኛ ምክንያት ነው። ምናልባት ወደ ኦገስት ምናምን አካባቢ አንድ የአሜሪካን ዶላር ወደ ሀምሳ አምስት ብር በዛ አካባቢ ነው ከባንክ ስንወስድ የነበረው እና በአንድ ጊዜ ምናልባት በሁለት ሳምንታት ውስጥ ነው ከሀምሳ አምስት ብር ወደ መቶ ሀያ አምስት መቶ ሀያ ስድስት እንደዚህ የገባው እና ይሄ ደግሞ በጣም ለእኛ ያልተዘጋጀንበት ሁሉም ነገር ዱብዳ የሆነበት ስለሆነ እንግዲህ ከሳተላይት መውረድ ይችላል ማለት ነው። እኛ አስራ አንድ ሺህ ዶላር ነው እየወሩበት እንከፍለው። ይሄ ደግሞ ያኔ ወደ አምስት መቶ አስራ ምናምን ውስጥ ነው ወደ ግማሽ ሚሊዮን ነው ስንከፍል የነበረው ወራዊ ማለት ነው። ይሄ ያኔ በአምሳ አረት በአምሳ አምስት ነው አንድ ዶላር ከባንክ የምናገኘው ማለት ነው አንድ ዶላር በአምሳ አምስት ብር በኛ ስናገኝ ነበረው። እና አሁን ወደ አንድ ነጥብ ሶስት ወደ አንድ ነጥብ አራት ወደዛ ይሄዳል ፍላክት ስለምደረግ፣ ይሄ ደግሞ እኛ አልተዘጋጅንበትም እንደዚህ ይሆናል ብለን አልጠበቅንም። በኢትዮጵያ የሚተላለፉ የቴሌቪዥን ጣቢያዎች በሚያሰራጨው የኤንኤስኤስ አስራ ሁለት ሳተላይት አርባ ሰባት የቴሌቪዥን ጣቢያዎች ስርጭታቸውን እንደሚያስተላልፉ ከመገናኛ ብዙ ባለስልጣን ያገኘነው መረጃ ያሳያል። የአሜሪካ ድምፅ በተቋማቱ ኃላፊዎች ማረጋገጥ ከቻላቸው ናሁ የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሚያ ብሮድካስቲንግ ሰርቪስ ኦቤስ የቴሌቪዥን ጣቢያዎችን ጨምሮ በአሁኑ ወቅት 13 የሚደርሱ የቴሌቪዥን ጣቢያዎችም በዚህ ሳተላይት በኩል የሚያስተላልፉትን ስርጭታቸውን ማቋረጣቸውን ለማወቅ ችለናል። አቶ ቴዎድሮስ ሽፈራው የናሁ ቴሌቪዥን ባለቤትና ዋና ስራ አስኪያጅ ናቸው። የተወሰነ ጊዜ ሳተላይት መስመሮች ላይ ወርደን ዛሬ ወጪ በማያስወጣን በዲስቲቪ ላይ ያለን፣ በሌላ ደግሞ በራሳችን ከአቅማችን በላይ ከፍተኛ ወጪ እያስወጣን እና መጀመሪያም ሳናምንበት ከዩተርሳት ወደ ኢትዮሳት የዞርንበት ሁኔታዎች ስላሉ በራሳችን አዲስ ቴክኖሎጂ ወይም አይፒቲቪ በሚል ለመጀመሪያ ጊዜ በኢትዮጵያ ውስጥም ምናልባት በአፍሪካዎችም የተወሰኑ ሀገሮች ላይ ኒሮሩ ይችላሉ። በአይፒቲቪ ላይ በመውጣት ላይ እንገኛለን። እንግዲህ አብዛኛውን ተደራሽ በመሆን ሁለተኛው ነገር ደግሞ የሳተላይቶች ከፍተኛ ደረጃ ላይ ስለደረሰብን መስመራችንን የለወጥ አቶ ቴዎድሮስ የጣቢያዎቹ ከስርጭት መውረድ ከምንዛሬ ለውጥ ባለፈ ከሁለት ዓመት በፊት ቀድሞ የተላለፍበት ከነበረው ኢቱልሳት ወደ አሁኑ ኤንኤስኤስ አስራ ሁለት የሳተላይት ስርጭት የተደረገ ለውጥ ለማጋጠም ተደራሽነታችን ገድቦታል ይላሉ። ኢትዮጵያ ወደ ሳተላይት በቅርቡ ታመጥቃለች፣ ስለዚህ ወደዚህ መዞር አለብን የሚል ሀሳብ የመጣው የዛሬ ሁለት ዓመት አካባቢ ነው። በዛን ጊዜ እንደሚታወቀው ብዙ ነገሮችን አሳልፈናል። አንደኛ በሀሳብ ደረጃ ከኢትዮ ሳት እና ከዩተል ሳት የትኛው በጥራት ደረጃ፣ ተደራሽነት ደረጃ ያለውን ነገር መመዘን ነበረብን። እሱን ስትመዝነው በዩተል ሳት ብንሆን ኖሮ አውሮፓ፣ አሜሪካ Dubai Abu Dhabi Bahrain ያሉ ኢትዮጵያውያኖች በቀላሉ ፈልገው ያገኙን ነበር እና ተደራሽነታቸውም ከፍተኛ ስለሆነ ማስታወቂያ የማግኘት እድላችን ከቀን ወደ ቀን እየሰፋ መጥቶ እንደውም እነ ኮካኮላ ዱባይ ውስጥ ያሉ ካምፓኒዎች፣ ማንጎ ካምፓኒዎች ምናምን ማስታወቂያ እስከ መስጠት ደረጃ እና በፎሬን ከረንሲም ገቢ ማግኘት የምንችልበት ደረጃ ላይ እየደረስን ነበር። ባልታወቀ ምክንያት ግን ሰደንሊ ከኒውተል ሳት ወርደን ወደ ኢትዮ ሳት መዞር አለብን የሚል ሀሳብ መጣ። በወቅቱ በጣም ብዙ ተከራክር ነበር። አንደኛ ወደዚህ ሳተላይት ስንዞር በጣም የሚያሳዝነው አድማሳችን እየሰፋ የኢትዮጵያ ሚዲያ ከመምጣት ይልቅ ወርደን የምንታየው በአሁኑ ሰዓት ኡጋንዳ እና ሶማሊያ፣ ኬንያ አካባቢ ካልሆነ በስተቀር በዚህኛው ሳተላይት መስመር ላይ የሚናደር የምንደርስበት ብዙ ግዙፍ ተደራሽነታችንን እንደሚቀንስ ክፍያውም ያው ነው መዞር ከሌለብን ዳይሬክሽን ወርደን። ዛሬ ኢትዮጵያ መታየት የሌለባት ዳይሬክሽን ላይ ተቀምጣ በመሆኑ ያደረብን ጫናም ጭምር ነው እና ለዚህ የዳረገን በዚህ ሁኔታ ነው። እንግዲህ ብዙ ቴሌቪዥን ጣቢያዎች የተዘጉት የኛም አማራጭ ስለሌለ እና ያንን ዶላር ከፍለን መቀጠል ስላልቻልን ሁለተኛውን አማራጭ ለመፈለግ የተገደድ ነው። የቴሌቪዥን ጣቢያዎች ከሳተላይት ስርጭት መውረድ በተመለከተ የአሜሪካ ድምፅ የኢትዮጵያ መገናኛ ብዙኃን ባለስልጣን ምክትል ዳይሬክተር አቶ ዮናታን ተስፋይን የጠየቀ ሲሆን በጉዳዩ ዙሪያ የተሟላ መረጃ እንዲኖር በሕጉ መሰረት ተገቢውን ማጣሪያ እያካሄድን ነው፣ ለጊዜው ሀሳብ ለመስጠት እንቸገራለን የሚል የጽሑፍ ምላሽ ሰጥተውናል። ከሳተላይት ማሰራጫው ለውጥ ጋር በተያያዘ ለተነሳው ሀሳብም በወቅቱ ጉዳዩን ሲያስተባብር እንደነበረ ለተገለጸው የኢትዮጵያ ብሮድካስተሮች ዘርፍ ማህበር ሰብሳቢና የኢቢኤስ የቴሌቪዥን ጣቢያ ስራ አስኪያጅ አቶ አማን ፍሳ ጽዮንን በስልክና በጽሁፍ መልእክት ምላሻቸውን ለማካተት ጥረት ያደረግን ቢሆንም ባለመሳካቱ ማካተት ሳንችል ቀርተናል። በአሁኑ ወቅት በሚዲያዎች መካከል ያለው የማስታወቂያ ገቢ ክፍፍል ፍትሐዊ አለመሆንን ጨምሮ ሌሎች ጫናዎች ለግል የቴሌቪዥን ጣቢያዎች ሁኔታውን አስቸጋሪ አድርጎታል፣ የሚሉት ደግሞ በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር የሆኑ ዶክተር አየል አዲስ ናቸው። በአሁኑ ሰዓት እንደምንመለከተው በመንግስት ቁጥጥር ስር ብቻ የሚገኙ መገናኛ ብዙኃን ነው ከፍተኛ የሀብት መጠንም የማስተዳደር መጠንም መረጃን በብቸኝነት የማግኘት ሁኔታ የሚስተዋልባቸው ስለዚህ በግሉ ዘርፍ የተሰማሩ ገለልተኛ የሆኑ የመገናኛ ብዙኃን ጋዜጠኞች የሚስተናገዱበት በሀገሪቱ ውስጥ ግብር ከፋይ ቢሆኑም እንኳ ንቁ ተሳትፎ እንዲያደርጉ የተመቻቸ እድል የለም። ምክንያቱም ከማስታወቂያ የሚገኘው በቅርብ ከተዳሰሱ ዳሰሳ ጥናቶች መሀልም ከአምስት ቢሊዮን ብር በላይ ፍሰት የሚያደርገው ተመልሶ ወደ መንግስት የሚያስተዳድራቸው የሕዝብ መገናኛ ብዙሀን የሆኑ ተቋማት ነው። ያው ፋይናንሱን የሚመራው አካል መረጃውንም እንዲመራው እድል ይፈጥራል። በአንዱ ሀገሪቱ ላይ የብቸኛ ቁጥጥር ወይም ደግሞ ብቸኛ ቁጥጥር ጠንካራ ተቆጣጣሪ አካል እንዲፈጠር የሚያደርገው የፋይናንስ አቅርቦትም በመሆኑ ምክንያት ማለት ነው። አሁን ደግሞ ከሀገሪቱ ካለው የከፋ ሁኔታ በተለይ የከፋ ሁኔታ ልንወስዳቸው የምንችለው አዲሱ የፋይናንስ ወይም ደግሞ የምንዛሬ ለውጥ ጋር ተከትሎ በርካታ መገናኛ ብዙሀን ከሳተላይት ወርደዋል። ከህትመት ሚዲያው ወጥተዋል። የቴክኖሎጂው አቅርቦት የለም። መሰረተ ልማት ዝርጋታው ላይ ራሱ የቻለ ተግዳሮት አለ። በእነዚህ ተግዳሮቶች ምክንያት ተቋማዊ ለውጥና አሰራር የሚጠይቀውን ፍትሐዊነት ባለማግኘታቸው ምክንያት በርካታ ሰራተኞቻቸው እስከ መበተን ደርሰዋል። ይህ ምን ተጽዕኖ አሳድሯል ካለ ገለልተኛ ድምፆች ላይ አፈናዎች እንዲከሰቱ ያደርጋል። ፋይናንሱን ያቀረበው መንግስት ብቻ ድምፁ የሚሰማበትን እድል ይፈጥራል። ስለዚህ ፍትሃዊ ያልሆነ የሀብት ክፍፍል በተለይ ከዋጋ ንረቱ ጋራ ተይዞ የተገቢውን ድጎማ ባለማግኘታቸው ምክንያት ወይም ደግሞ በሚሰሩት ዘገባ ያላቸው ከማህበረሰቡ ጋራ ደርሰው ያላቸው ተቀባይነት ከፍተኛ እንዲሁም ባለመሆኑ ምክንያት እና በሀገሪቱ ውስጥ ወይም በሚስተዋሉ ግጭቶች ምክንያት ጋዜጠኞች በነፃነት ከቦታ ቦታ ተዘዋውሮ ባለመስራታቸው ምክንያት ገቢም ማመንጨት አልቻሉም፣ ይዘትም ማመንጨት አልቻሉም። በተመሳሳይ ሁኔታ ገበያው ለመቆየትም ሙያቸውን ለማስቀጠልም ችግር እንደሆነባቸው ማስተዋል እንችላለን። የአሜሪካ ድምፅ የቴሌቪዥን ማሰራጫ ኃላፊዎችን አነጋግሮ እንደተረዳው በአሁኑ ወቅት በሳተላይት ስርጭት ለማስተላለፍ ለአንድ የቴሌቪዥን ቻናል በወር ከ11 እስከ 160 ዶላር ክፍያ ያስፈልጋል። ይህ በሚተላለፈው የምስል ጥራት አይነት የሚወሰን ሲሆን፣ ከምንዛሬ ለውጥ በፊት በከፍተኛ ጥራት ወይም ኤችዲ ለሚተላለፈው ስርጭት ለሚከፈለው 16,000 ዶላር ያስፈልግ የነበረው ወደ 900 ሺህ ብር ገደማ ክፍያ አሁን በጥፍ አድጎ ወደ 2 ሚሊዮን ብር አካባቢ ደርሷል። ይህ ደግሞ አሁን ካለው ሀገራዊ ሁኔታ አንጻር ለቴሌቪዥን ጣቢያዎች ለሰራተኞቻቸው የሚከፉትን ደሞዝ እና የሥራ ማስኪያጃ ጋር ተዳምሮ ቀጣይነታቸውን አስቸጋሪ አድርጎታል ይላሉ። በክፍያ መብዛት ምክንያት ስርጭቱን ያቆመው የኦሮሚያ ብሮድካስቲንግ ሰርቪስ ሥራ አስኪያጅ አቶ ቦሰና ደሬሳም በአሁኑ ወቅትም ሠራተኞቻቸውን እያሰናበቱ መሆኑን አቶ ቦሰና ተናግረዋል። ማንኛውም አሁን ለኢትዮጵያ ውስጥ ላሉት ለሚዲያ ኢንዱስትሪ በጣም ከባድ ነው የራስ ምታት ነው አሁንም ከብዙዎች ጋር እንተዋወቃለን ምን ላይ እንዳሉ ብዙዎቹ የወራጅ ቀጠና የሚባሉት ውስጥ ሊገቡ ይችላሉ በዚህ አካሄድ በጣም ይገብዳል የኢትዮጵያ ውስጥ አሁን ለሚዲያ ሁ ስፖንሰርሺፕ በጣም ከባድ ነው ስፖንሰሩ ማፈላለግ ብዙ ብዙ ነገር አለ አሁን ጦርነት ከዚህ በፊት በጣም ነበረ፣ ሰሜኑ ጦርነት እሱ በጣም እንትን ኮቪድ ነበረ። እሱ ተጨማምሮ ያን በጣም ለሚዲያ በጣም አስቸጋሪ ጊዜ ነበር። ለስፖንሰር አሁንም ኦሮሚያ ብትወስደው ብዙ ዞኖች ጸጥታ ስጋት በጣም አስቸጋሪ ነው። እንደፈለግ ተንቀሳቅሰ የምትሰራበት ስፖንሰር የምትፈልጉበት እንትን ነገር አይደለም። ሚቹ አይደለም። ይሄ ይሄ የቀበር ነው ለህብረተሰቡ አሁን እኛ እንደውም የመጨረሻ ፊትኛ የግል ሚዲያ ሆን በብሮድካስት የነበረ ነኖቢስ እና በአፋን ኦሮሞ ከኛ ውጭ አሁን በግል የሚያሰራጭ ጭትን ቴሌቪዥን ጣቢያ የለም። የግል የግል ሰራተኞች ይበተናሉ፣ አሁንም ኦልሬዲ ተበትነዋል። የጋዜጠኝነትና ተግባቦት መምህሩ ዶክተር አየል አዲስ በበኩላቸው የሚዲያዎቹ በዚህ መልኩ ስርጭት እያቆሙ ከገበያ መውጣት የማህበረሰቡን ከተለያዩ አማራጮች መረጃ የማግኘት እድልን በመገደብ ለሐሰተኛ መረጃዎች መስፋፋት ምክንያት ይሆናል። ይላሉም ሚዛናዊ የሆነ የሀሳብ ብዝሃነት የተረጋገጠበት ዜጎች ድምጻቸው የሚሰማበት አማራጭ ሀሳቦች የሚታዩበት የሚደመጡበት፣ እና የሚነበቡበት እንዲሁም ደግሞ ለምክክር ለውይይትና፣ ለክርክር ለንግግር በሮች ዝግ ይሆናል። በዚህም ሀሳብን በነጻነት የመግለጽ መብት የሚታፈን ይሆናል። መረጃን የማግኘት እና መረጃን የማሰራጨት እንዲሁም የጋዜጠኞች ወይም የሚዲያ ተቋማት ቀዳሚ ኃላፊነት ለህዝብ ጥቅም መስራት ነው ስንል ለህዝቡ በቂ መረጃ ወቅቱን የጠበቀ ትክክለኛ መረጃ በማድረስ በእውቀት ላይ የተመሰረተ ውሳኔ እንዲያሳልፉ ማስቻል ነው። ስለዚህ ማህበረሰቡ ያንን እውቀት ተገቢውን ወቅታዊውና ትክክለኛው መረጃ ማግኘት ካልቻለ በወቅቱና በእውቀት ላይ የተመሰረተ ውሳኔ ማሳለፍ አይችልም። ስለዚህ ለሀሰተኛ መረጃ ስርጭት ይጋለጣል፣ ለመረጃ መዛባት ይጋለጣል፣ ለመረጃ ብክለት ይጋለጣል፣ ለተሳሳተ መረጃ ይጋለጣል፣ ለሀሰተኛ መረጃ ስርጭት ተጋላጭ ይሆናል። ለፕሮፓጋንዳ እና እንዲሁም ደግሞ ለተበከሉ ወይም ደግሞ ለተዛቡ መረጃዎች ተጋላጭ ይሆናል። በዚህም ምክንያት የጥላቻ ንግግሮች ይስፋፋሉ። በተለይ ዜጎች ላይ የሚጠበቀው መልካም የሆነ በጋራ ተስማምቶ የመኖር እሳቢዎች በተሳሳቱ መረጃዎች መምጣት ምክንያት ግጭቶች የሚስፋፉበት አውድ ይፈጥራሉ ማለት ነው። ይህም ሀገርን እስከ ማጥፋት ይደርሳል ማለት ነው። የግል ሚዲያዎች ከቀጣይነታቸው ጋር በተያያዘ ያለውን ችግር ለመፍታት ዘላቂ መፍትሄ ያስፈልጋል የሚሉት ዶክተር አየለ የሚዲያዎች ተዘዋዋሪ ፈንድ ማቋቋምን ጨምሮ መፍትሄ የሚሏቸውን ሀሳቦች እንደሚከተሉ ያስረዳሉ። አሁን ላለው ኢፍትሃዊ የሆነ የህዝብ ሀብት ክፍፍል የመጀመሪያውና ቀዳሚ ነገር ከገቢ አንፃር ማስታወቂያ የሚነገርባቸው ለሁሉም ሚዲያዎች የህዝብ ሀብት በመሆናቸው ምክንያት እና ስራቸው ደግሞ መረጃ ለህዝብ ማድረስ በመሆኑ ምክንያት ፍትሐዊ የማስታወቂያ ክፍፍል ሊደረግ ይገባል። ሌላው በኢትዮጵያ የሚታየው አሁንም ድረስ የህዝብ ሚዲያ ሆነው ነገር ግን በመንግስት የሚተዳደሩ ሚዲያዎች ያለምንም ቅድመ ሁኔታ ለባለቤቱ ባለቤቱ ለህዝብ መተላለፍ መቻል አለባቸው። ዲሞክራሲ ተቋም እንደመሆናቸው መጠን ለዲሞክራሲያዊ መንገድ ከአመራሮቹ መት ጀምሮ እስከ ጋዜጠኞች ነጻነት፣ የኤዲቶሪያል ነጻነት እንዲከበር በሚያስችል መልኩ መንግስት የዲሞክራሲ ተቋምነታቸውን ሊያከብርላቸው ይገባል። ሙሉ ለሙሉ በአስፈጻሚው አካል የተጠለፉ የሚጉኙበት እጅን ነጻ እንዲወጡ ያስፈልጋል። ከዚህ የፋይናንስ በተለይ ደግሞ በተለያየ ጊዜ ፋይናንስ ሙሉ ለሙሉ የእጃዙን ቁጥጥር በሚደረግበት ሁኔታና የመንግስት የሚያስተዳድራቸው የህዝብ መገናኛ ብዙሀን ላይ የሚደረገው ፍሰት የግሉን የሚያቀፈና ያሳተፈ መሆን ስለሚገባው ሙያው አዳጊና የመረጃ ተደራሽ መሆኑ መጠን ተዘዋዋሪ ፈንድ ማቋቋም ያስፈልጋል ለሚዲያዎች ማለት ነው። ይህ እንግዲህ ገለልተኛና የማህበረሰብን የማህበረሰብ ሚዲያ የሚደግፍ በተለይ ባለሙያዎችን በተወሰነ በረጅም ጊዜ ወስደው የሚዲያ ተቋማት መልሰው የሚመልሱት ማዕቀፍ ነው እና ሌሎችም የራሱን የቻለ ተቋማዊ ማሻሻያ የማስታወቂያ ስርጭት ቁጥጥር ኤጀንሲ ወይም ድርጅት እስከማቋቋም መሄድ መቻል አለበት። ሌሎችም አማራጭ የገንዘብ ድጋፍ ሞዴሎች ሊታዩ ይገባል። ከኢትዮጵያ መገናኛ ብዙኃን ባለስልጣን ድረገጽ ያገኘነው መረጃ እንደሚያሳየው በአሁኑ ወቅት 21 የሕዝብ ሲል የገለጻቸው የሬዲዮና ቴሌቪዥን ጣቢያዎች ሲኖሩ 38 የንግድ የሬዲዮና ቴሌቪዥን መገናኛ ብዙኃን ፈቃድ ወስደው እየሰሩ ይገኛል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። የመስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። ቀደም ሲል የውጭ ምንዛሪ ለውጡ የግል ቴሌቪዥን ጣቢያዎችን እንዲዘጉ እያደረገ ነው መባሉን አስመልክቶ በአስማማው አየነው የተዘጋጀውን ቅንብር ነው ተከታትለን የተመለስ ነው። ይህን ለመሰለው ዝግጅትህ ታዲያ ምን ሙዚቃ እንጋብዝ ደረጀ? ሙዚቃው ለእኔ እንኳን ባይሆን ለአድማጮች ይሁንልኝና እንዳልከው ወዳጆች፣ መሰናዳችን ከማለፊያችን በፊት ግን ትንሽ በሙዚቃ ረፍት እናደርግ። አሁን ደግሞ የምንሰማው የጸደና ያገብረ ማርቆስን ባቀናው የሚለውና በቅርቡ የተለቀቀውን ዜማዋን ይሆናል። አሁንም አብራችሁን ቆዩ። i'm ቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ መጨረሻው የምሽቱ ዝግጅታችን እንለፍ በሚገባ ቀጣዩ ደግሞ በጋዜጠኞች የተመሰረተው ሀቅ ቼክ በተለይ በማህበራዊ ሚዲያ የሐሰተኛ መረጃዎችን ስርጭትን ለመቀነስ እያደረገ ስለሚገኙ ጥረት ይመለከታል። አፍሪካ ውስጥ ከስድስት መቶ ሚሊየን በላይ የኢንተርኔት ተጠቃሚዎች እንዳሉ የአፍሪካ ስልታዊ ጥናት ማዕከል መረጃ ያሳያል። በሚሊየን የሚቆጠሩ ሰዎችም ዜናዎችን በፍጥነት ለማግኘት በዋናነት ማህበራዊ ሚዲያዎችን ይጠቀማሉ። ሆኖም በየጊዜው እየጨመረ ሄደውን ሆን ተብሎም ሆነ ባለማወቅ የሚሰራጩ መረጃዎች መጠን የማህበራዊ ሚዲያ አጠቃቀምን ፈታኝ አድርጎታል። በመሆኑም በሚዲያ ተቋም ይሰሩ የነበሩ ጋዜጠኞች የተመሰረተው ሀቅ ቼክ የሀሰተኛ መረጃዎችን ስርጭት ለመቀነስ ጥረት እያደረገ ይገኛል። የመስታወት ባልደረባ ስመኝሽ የቆየ የተቋሙ አስተባባሪ የሆነውን ኪሩቤል ተስፋዬንና በማህበረሰቡ የሰለጠኑ መረጃ አጣሪዎችን አነጋግራ በመረጃ ማጣራት ዙሪያ የሚሰሩ ስራዎችን ቃኝታለች። ወደዚያው እንለፍ። ቀደም ሲል በህትመት ሚዲያዎች ላይ በጋዜጠኝነት ይሰራ የነበረውና አሁን በኮሚኒኬሽን ሙያ የተሰማራው ነጻነት ተስፋዬ ከሁለት ዓመት በፊት በሰሜን ኢትዮጵያ የተካሄደውን ጦርነት በመቃወም ዋሽንግተን ዲሲ ላይ የተካሄደ አንድ ሰላማዊ ሰልፍ በማህበራዊ ሚዲያ በሚከታተልበት ወቅት አስደንጋጭ ምስል መመልከቱን ያስታውሳል። ምስሉ አንዲት ሴት አንድን ብሔር የሚያጥላላ ጽሑፍ ይዛ ያሳያል። የምስሉን እውነተኛነት የተጠራጠረው ነጻነት ፎቶውን ማጣራት ነበረበት። ብዙ ህዝብ መሀል የእሷ ፎቶግራፍ ጎላ ብሎ በጣም ከቀርቦ ቀርቦ የተነሳ ነው እና እዛ ላይ ይዛ ወጣሽ ተብሎ ፖስት የተደረገው ጽሁፍ አንድን ብሄር የሚያጥላላ ጽሁፍ ነው። ይህ ደግሞ ኢትዮጵያ ተከባብረን በምንኖርባት አገር ላይ እንዲህ አይነት አንድን ክፍል ብቻ ለይቶ ያውም እንዲህ አይነት ትልቅ ሰልፍ ላይ ይወጣል ተብሎ አይጠበቅም። ስለዚህ ወዲያውኑ የእሷን ፒክቸር ሰጠውት ለጎግል ኢሜጅ ሪቨርስ ቼክ እንዲያደርግልኝ። ከዚያ ወዲያውኑ እሷ የያዘች መፈክር ላይ ያለው ጽሁፍ ሌላ ነው። እዚህ ደግሞ ተጽፎ የወጣውና ይዛዋለች የተባለው መፈክር አንድ አይደለም እና እንዲ በደንብ አሉ እንደዚ አይነት የሚወጡ ይሆን ብለው ዲዛይን ተደርገው የሚወጡ ጽሁፎች አሉ፣ ፎቶግራፎችም አሉ። ማህበራዊ ሚዲያን በብዛት ለስራው የሚጠቀመው ነጻነት በጽሁፍ በምስል በድምፅና በቪዲዮ የተቀነባበሩ ሀሰተኛ መረጃዎች በስፋት ሲሰራጩ ማስተዋሉን ይናገራል። ሀሰተኛ መረጃ ከግለሰብ በተጨማሪ በሀገር ደረጃ ለጥፋት ሲዳርጉም አስተውሏል። በዚህም ምክንያት ሀቅ ቼክ የተሰኘው ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሰጠውን ሀሰተኛ መረጃዎችን የማጣራት እና እውነቱን ለሕዝብ የማድረስ ስልጠና መውሰዱን ይገልጻል። ሀሰተኛ መረጃዎች የግለሰብ ሰብዕናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው። እንደገና የሚጠቀሙበት ዘዴ ደግሞ ከተራ አሉባልታ ተነስቶ አሁን ዲፕ ፌክ ወደሚባለው በጣም ቴክኖሎጂን የመጠቀም እና ኤአይን አርቲፊሻል ኢንቴሊጀንስን ተጠቅሞ የተለያዩ ነገሮችን የማስተላለፍ ስራ ስለሚሰራበት በዚህ ላይ በየጊዜው ራስን አብዴት ማድረግ ያስፈልጋልና ይሄ ስልጠና ጥሪ ሲቀርብልኝ በደስታ ተቀብዬ ነው የተካፈልኩት። ሀቅ ቼክ ቀደም ሲል በአንድ የዜና ተቋም ይሰሩ በነበሩ ጋዜጠኞች የመረጃን ትክክለኛነት ለማረጋገጥ የተቋቋመ ድርጅት ነው። ላለፉት አራት ዓመታትም በተለያዩ ማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሀሰተኛ መረጃዎችን በማጣራት በአራት የተለያዩ የኢትዮጵያ ቋንቋዎች ሲያሰራጭ ቆይቷል። ኪሩቤል ተስፋዬ በተቋሙ የመረጃ አጣሪና አስተባባሪ ሆኖ ያገለግላል። ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችም መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቴክን ጆይን ካደረኩ በኋላ ነው ማለት ነው። ሀሰተኛ መረጃ ሰዎች ላይ ከእንደዚህ የሚዋሻል ሁሉ እስክል ድረስ ማለት ብዙ ጊዜ እንዲሁም መጀመሪያ አካባቢ ቸገር ነበር፣ የቱ ሀሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ ሀሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ ይመጡ ማለት ነው። ኢትዮጵያ ውስጥ በብዛት ሰዎች የሚያስተውሉት ፖለቲካዊ ይዘት ያላቸውንና በሀገሪቱ ከሚካሄዱ ጦርነቶች ጋር የተያያዙትን ሀሰተኛ መረጃዎች ይሁን እንጂ ኪሩቤል እንደሚለው በተለይ ባለፉት አምስት ዓመታት ውስጥ የግለሰቦችን ስብዕና ከሚያጠለሹ መረጃዎች አንስቶ የህብረተሰብን ጤና የማሻሻል፣ የአየር ንብረት ለውጥን የመዋጋትና ዲሞክራሲን የማስከበር ሂደቶችን አዳጋች ያደረጉ ሀሰተኛ መረጃዎች ይሰራጫሉ። ዓለም ላይ ብቻ ሳይሆን አሜሪካ ምናምን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ ሀሰተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበር። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችም ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶች እና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሀሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው አሁን ደግሞ ሪሰንትል ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሀሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው። ኪሩቤልና በሀቅ ቼክ የሚሰሩት ባልደረቦቹ በተለያዩ ማህበራዊ ሚዲያዎች የሚሰራጩ ሀሰተኛ መረጃዎችን ለመለየትና ለማጣራት የተለያዩ የቴክኖሎጂ ውጤቶችን ይጠቀማሉ። እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ ኢንስታግራምና ሬዲት ነው ሞኒተር ማድረግ የምችው በዛ ቱል። በጣም ፓወርፉል ቱል ነበር። ነገር ግን አሁን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲዝ፣ የሰውን አቴንሽን እንዲዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ ቪዲዮዎች ሊሆን ይችላሉ። ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባላለ ምስልን ወደ ኋላ ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት፣ መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት ሚያሳያል፣ ቀጥታ ጉግል ሚኖ ላይ ስንገባ በሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለ የአንዴክስ የሚባል ባይዱ ነው የቻይና ቢንግ የማይክሮሶፍት ፕሮዳክት አለ። እነዚህም የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መቼ እና የት እንደተጋሩ በምን አይነት ኮንቴክስት ምሽል ተደርገው እንደነበር ሄደን የምንመለስበት ነገር አለ። ነጻነትም በሀቅ ቼክ ባገኘው ስልጠና መሰረት በምስልና በቪዲዮ በመታገዝ የሚሰራጩ መረጃዎችን ለማጣራት እንደ ጉግል ሪቨርስ እና አይቪድ የመሳሰሉ መተግበሪያዎችን ይጠቀማል። በተለይ በርካታ ግጭቶችና የፖለቲካ አለመረጋጋቶች በሚካሄዱበት ኢትዮጵያ በሀቅ የሚሰጠው መረጃን የማጣራት ስልጠና በጣም አስፈላጊ መሆኑንም ያመለክታል። ሀሰተኛ መረጃው ግለሰብ ከግለሰብ ከማጣላት፣ ከማቀየም፣ ከመበቀል አልፎ ትላልቅ ኩባንያዎችን ገጽታቸውን የማበላሸት ስራ ይሰራል። በሀገር ደህንነት ላይ ህዝብ ለህዝብ ተከባብሮ የኖረበትን ህዝብ ወደ መጥፎ ጸብ ውስጥ ስሜት ውስጥ እንዲገባ ጭምር ያደርጋልና እነዚህን ስራዎች መስራት ማለት የፋክት ቼኪንግ ስራ መስራት ማለት እነዚህን መታደግ ማለት ነው። አሁን አንድ ሀገር ላይ ምርጫ ሲመጣ ሀሰተኛ መረጃ ይመጣል። ግጭት ሲመጣ ያ ሊያባብስ የሚችሉ ነገሮች በሀሰተኛ መረጃዎች ይሰራጫሉ። ስለዚህ ያንን እየተከታተሉ ህዝብን ማዳን፣ ሀገርን ማዳን ይገባል። ወዳልሆነ፣ ወደ መጥፎ አይነት ውስብስብ ወደማንወጣው ችግር ውስጥ እንዳገባ ይከላከላል ማለት ነው። ችግሩ ግን ኢትዮጵያ ውስጥ ሀቅን በማጣራት ስራ የተሰማሩ ባለሙያዎች ቁጥር እጅግ በጣም አነስተኛ ነው። ኪሮቤል እንደሚለው በከፍተኛ ሁኔታ እየተሰራጩ ያሉትን ሀሰተኛ መረጃዎች ለመዋጋት የመረጃ አጣሪ ባለሙያዎች ቁጥር ማደግ ይኖርበታል። እንደ ኦርጋናይዜሽን ሎካል ኦርጋናይዜሽኖች ጥቀስ ብትይ እኛ ሀቅ ቼክ ና ኢትዮጵያ ቼክ ናቸው፣ ሁለቱ ናቸው። ሎካሊ ቤዝድ አድርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከአስራ ስምንት ሀገር በላይ ኦፕሬት የሚያደርግ ፋክት ቼክንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤፍፒ ኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉ እና መልሰው ዲበንክ የሚያደርጉ የራሱ ፋክት ቸከሮች እንዳሉ ጥባቃለው ነገር ግን አስር ከአስር ወይ ከአስራ አምስት የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲበንክ የሚያደርግ ሰው ደግሞ አስር ሰው ይሆናል ብዬ እኔ አላስብም። ሰው በጣም ትንሽ ነው ካለው ትልቅ ከመቶ ሀያ ሚሊዮን ሕዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ አስር ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው። ኪሩቤል አክሎ በተለይ ኢትዮጵያ ውስጥ የመረጃ ተደራሽነት እጅግ የተገደበ መሆኑ ሀሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ይላል። አክሰስ ቱ ኢንፎርሜሽን ኢቨን ለቀላል ጥያቄ ለስካም ይሄ ነገር ድርጅታቸው እንደዚህ ነገር ሼር አድርጓል እኛ ቼክ እንደ እውነት እንዳልሆነ ቼክ አድርገናል ነው አይደለም ስታያቸው እንኳን መመለስ ማይፈልጉ ሰዎች ከባባዶች ቢኖሩ አንደርስታንደብ ነው። ነገር ግን እንደዚህ አይነት ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው ያለ። ሀቅ ቼክ ከመረጃ ማጣራት በተጨማሪ እንደ ነጻነት ላሉ የኮሚኒኬሽን ባለሙያዎች፣ ጋዜጠኞች እና የመንግስት ተቋማት ስልጠናዎችን ይሰጣል። እስካሁንም ከዘጠኝ መቶ በላይ ሰዎች በተቋሙ ስር ስልጠና መውሰዳቸውን ኪሩቤል ይናገራል። በሀቅ የተጣሩ መረጃዎች በተቋሙ ድረገጽና እንደ ፌስቡክ፣ ኤክስ ና ቲክቶክ የመሳሰሉ የማኅበራዊ ሚዲያ ገጾች ከመጋራታቸው በተጨማሪ እንደ አርቲስት ቲቪ ና ሀገሬ ቲቪ ከመሳሰሉ የሀገር ውስጥ ሚዲያዎች ጋር በመተባበር ለህዝብ እንዲደርሱ ይደረጋል። ኪሩቤልም መረጃን በማጣራት ለህብረተሰቡ ማድረስ መቻሉ ብቻ ሳይሆን ሌሎች ጋዜጠኞችም መረጃ ከማውጣታቸው በፊት እውነቱን እንዲያጣሩ ማገዝ መቻሉ የፈጠረበትን ስሜት ይገልጻል። እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ፣ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቅኩት ሀቅቼ ከገባ በኋላ የሰቡ ኢንጌጅመንት፣ የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነት መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰውን ፊድባክ ስመለከት ነው። ኢትዮጵያ ውስጥ መረጃን በማጣራት ስራ የተሰማሩ ሰዎች ቁጥር እጅግ አነስተኛ ይሁን እንጂ እንደ ሀቅ ያሉ መረጃ አጣሪ ተቋማት በመደበኛውም ይሁን በማህበራዊ ሚዲያ ላይ የሚሰራጩ ዘገባዎች ትክክለኛ መሆናቸውን በማጣራት የሚያጠፉት ጊዜ የሐሰተኛ መረጃዎች ስርጭት እንዲቀንስ ዜጎች ትክክለኛ መረጃ እንዲያገኙና ህብረተሰቡ በሚዲያ ላይ ያለው አመኔታ እንዲጨምር ያግዛል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከመረጃ ማጣራት ጋር በተያያዘ ሀቅ ቼክን አነጋግራ ስመኝ ሲያዘጋጀችውን ዘገባን ተካትላ የተመለስ ነው። ፕሮግራማችን ከማጠናቃችን በፊትም የመሰናበቻ ዜማ እንጋብዛችሁ። የመሰናበቻ ዜማችን የሚሆነው ደግሞ የሚላተቀለም ወርቅ ነው ዜሮ ይሰኛል። ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀና እኔን ማስማማየ ነው ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ መልካም ምሽት ይላችሁ።